በዚህ ድርድር የማይካፈሉት የበርካታ ተቃዋሚ ፓርቲዎች ጥምረት መድረክና ሰማያዊ ፓርቲ ገዢው ፓርቲ አባላቶቻችንና መሪዎቻችንን አስረው እንደራደር ማለት ሀቀኛ የፖለቲካ መንገድ አይደለም ነው ያሉት። በድርድሩና በአጀንዳዎቹ ዙሪያ ጽዮን ግርማ የኦሮሞ ፌዴራላዊ ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ እና የሰማያዊ ፓርቲ ሊቀመንበር አቶ የሺዋስ አሰፋን አነጋግራለች። አቶ ሙላቱ በድርድሩ ዙሪያ ከተናገሩት እንስማ። እኛ እድሉ ብሰጠንና ብንሳተፍ ኖሮ ዚህ የበለጠ ሀገራዊ የሆኑ ጉዳዮች ለወደፊት ዘለቄታ ያለው አስተማማኝ የሆነ ሰላም እንዲሰፍን ሁሉም ተቃዋሚዎች ስለዚህች ሀገር ጉዳይ አብረን ተወያይተን እንድንቋጨውና ለወደፊት ሀገሪቷ ያላት ዜጎች በሙሉ በነጻነት አብሮ በፍቅር በወዳጅነት የሚኖሩበትን አገር ለመፍጠር ነው። ለወደፊቱ በዚች ሀገር ላይ ኢኮኖሚም ያድጋል፣ ልማትም ይፋጠናል ብለን የምናስበው እኛ በመጀመሪያ ደረጃ የአገሪቷ ህዝቦች ራሳቸውን በራሳቸው የሚያስተዳድሩበት ሰላም የሚፈጥሩበት እኩል የሆነች ሀገር እንድትመሰረት ለማድረግ ነው እኛ የፈለግነው ይሄ ሳይሳካ በመቅረቱ ብንሄድም ስህተት ነው ብለን ወደ ኋላ የቀረ ነው በዚህ ነው፣ እና ለብቻ ጉዳያችንን እንዲታይልን ብለን ነው እኛም የተው ነው እንጂ ሰላም ላለመፈለግ ወይም ለመቃወም ብለን አይደለም። ቁንጽል ስለሆነ፣ ቁንጽል ደግሞ ዋጋ የለውም። ታጥቦ ጭቃ ሊሆን ይችላል፣ ነገ ሊፈርስ ይችላል። ስለዚህ ዘለቄታ የለውም ብለን ነው። እሺ፣ አቶ ሙላቱ አመሰግናለሁ። አቶ ይሸዋስ፣ በሰማያዊ ፓርቲ በኩልስ የለምሳሌ በኢትዮጵያ ፖለቲካ ውስጥ ከሚደረጉት ክርክሮች መንግስቱም ከሚወቀስባቸው ነገሮች አንዱ በቅርብ ጊዜ የፖለቲካ ሁኔታ እየታዩ የሚወጡ አዋጆችና ህጎች እንደሆኑ ይነገራል። ለዚህም የምርጫ ህጉን ማንሳት ይቻላል። የጸረ ሽብር አዋጁን ማንሳት ይቻላል። የፕሬስ አዋጁን ማንሳት ይቻላል። ሌሎችም በርካታ አዋጆች ይወጣሉ እና ገዢ ፓርቲ ኢህአዲግ እና ለድርድር የቀረቡት አስራ ስድስት ፓርቲዎች በነዚህ አጀንዳዎች ላይ ለመወያየት መስማማታቸው ተነግሯል። በሰማያዊ ፓርቲ በኩል ከነዚህ አጀንዳዎች የተለየ አጀንዳዎች ነበሯችሁ ወይ? በእነዚህ አጀንዳዎች ላይ ለውይይት ከተስማማ ኢህአዴግ፣ ክርክሩ ላይ ብትሳተፉ ኖሮ ለውጣና መጣም ነበር ብላችሁ ታስባላችሁ ወይ? አመሰግናለሁ። መጀመሪያ አጀንዳ እንዲኖር መጀመሪያ ድርድር መኖር አለበት እና በእኛ እምነት አሁን ድርድር አይደለም እየተደረገ ያለው ነገር ግን እንደ መጨረሻ ላይ ካነሳሻቸው ነጥቦች ብንነሳ የመጀመሪያው የኢህአዴግ ሰብሰ ጥያቄዎችን ማሳነስ ነው፣ ወደ ታች፣ ለምሳሌ የአዋጅ ማሻሻያ፣ ሚኒስትሮችን መቀየር እንደዚህ አይነት ማድረግ ነው እና ትልቁ ጥያቄ የነበረው በመጀመሪያ መንግስትን አልመረጥንም ከሁለት ሺህ ሰባት ሀንድረድ ፐርሰንት አሸነፍኩበት ከሚለው ምርጫ በኋላ አልመረጥኩም ና ተወካይ አይደለህም የሚል ይዘት የነበረው ነው። በአማራም፣ በኦሮሚያም፣ በደቡብም የተነሳው ጥያቄ። ስለዚህ ስርአትን አጠቃላይ የመቀየር ህዝብ የመንግስትን ስልጣን ምንጭ የሚሆንበት ስርአት የመቀየር እንጂ የተወሰኑ አዋጆችን፣ የተወሰኑ ሚኒስትሮችን የመቀየር አይደለም እና እንደዚህ አይነት አቶ ሙላት እንዳሉት ቁንጽል የሆኑ ጥያቄዎችን የሚያስመልስ ውይይት አልነበረ ነው የሚሆነው። እኛ ብንኖር ምንድን ነበረ? እስቲ አጀንዳችሁ ምን ይሆን ነበረ? እንግዲህ እንደ ሰማያዊ ሶስት ዘርፍ ነበራቸው አጀንዳዎቹ። የመጀመሪያው የአዋጆች ማሻሻያ፣ ሁለተኛው የተቋማት ሪፎርም እና ሶስተኛው ደግሞ የህገ መንግስት ማሻሻያ የሚሉ ነበሩ። የእያንዳንዳቸው ዲቴይል የነበራቸው በአጠቃላይ ስርአቱን ለህዝብ ታዛዥ የሚያደርጉ ምናልባትም ህዝቡ ትክክለኛ ስልጣን ባለቤት የሚሆንበት የራሱን ስርአት የሚመርጥበት ለኢህአዲግም ለስልጣኑ አስጊ የሚሆንበት አሰራር ነው የነበረው። አቶ ሙላቱ ወደ እርሶ ልምጣና እንግዲህ እናንተ በፓርቲም እንደ መድረክም ስትገልጹት የነበረው የፖለቲካ እስረኞች አሉ የሚል ነበር። ቅዳሜ ዕለት በተደረገው የቅድመ ድርድር ላይ አቶ ሽፈራው ሽጉጤ የህሊናም የፖለቲካም እስረኛም የለም እና እስረኛም ካለ በህግ ስር ያለ ምናልባት በጸረ ሽብር አዋጁን በምናይበት ጊዜ እንወያያለን የሚል ምላሽ ሰጥተዋል። እና በእናንተ በኩል ይሄ ነገር ይነሳ ነበር። እዚህ ላይ ምን አስተያየት አላችሁ? በእውነቱ፣ በአንድ አገር ውስጥ እንግዲህ ደረጃዎች አሉ የአንድ መንግስት አወቃቀር በአንድ ሀገር በህግ የተደነገገ ስልጣን ክፍፍል በአንድ ፓርቲ ስር በሚሆንበት ጊዜ የህግ አውጪው አካል የህዝብ ተወካዮች ምክር ቤት ህግ ያወጣል። የህዝብ ተወካዮች ይሄ በህግ በምርጫ በህዝብ ይሁንታ ህዝብ የሚፈልገው መንግስት እዛ ቦታ ይዛል ማለት ነው። በስራ አስፈጻሚውም እንደዚሁም ከሌላም ሚኒስቴሮችም ምክር ቤቶቹም በፓርላማ የሚወጣውን ህግ መምሪያ ተግባራዊ የሚያደርግ ፍትህ አካሉም፣ ፖሊሱም፣ አስተዳደሩ ሁሉ ከአንድ አካባቢ ከሆነ መስካሪም፣ ፈራጅም፣ አሳሪም አንድ አካል ከሆነ የፈለገውን ነገር ማለት ይችላል። አሁን እነዚህ የታሰሩት ህዝቦቻችን በየቦታው የታጎሩት መንግስትን የተቃወሙት አንዳቸውም ተራ ወንጀል የሰሩ ሰዎች አይደሉም። በጸረ ሽብር አዋጅ ተብሎ አስታኮ እስር ቤት የገቡና የሚማቅቁ ወገኖች ናቸው። ይህ ምን ማለት ነው? በየቦታው ያሉት መንግስትን ሲቃወሙ የታሰሩ ናቸው። በየቦታው ለህዝብ መብት ሲባል ከመንግስት ጋር ቅራኔ ውስጥ የገቡ እንጂ ተራ ሌቦች አይደሉም። ሰው ዘርፎ አይደለም ወይም በቅሚያ የተያዙ አይደሉም። እነዚህ የታሰሩት መንግስት ራሱ ያውቃል። ይሄ ዓለም ያወቀው ጉዳይ ነው። የህሊና እስረኛና የፖለቲካ እስረኛ በሀገሬ የለም ብሎ መናገር የሚያስግ ጉዳይ ነው። መረራ አሁን ለምሳሌ ብንወስድ በቀለን ብንወስድ መረራ ለሰላም ኢህአዴግ ከገባበት ጊዜ ጀምሮ ለሰላም በየቦታው የሚጮህ ሰው ነው። በቀለም እንደዛው ነው። ጋዜጠኞች ያሉበት እስር ቤት ዓለም የመሰከረው ሰብአዊ መብት ኮሚሽን በጠቅላላው የዓለም ሰብአዊ ዩኤን የመሰከረውን ጉዳይ የለም፣ እነዚህ ተራ ወንጀለኞች እና የህግ እስረኞች ናቸው ብሎ መናገር ለህሊና ያልከፈፈው አካል ስለሆነ በጣም አስቸጋሪ ነው። አቶ ሙላቱ አመሰግናለሁ። ወደ አቶ የሸዋስ አሰፋ ልሂድ ና አቶ የሸዋስ በእናንተን በኩል የህሊና እስረኛ ና የፖለቲካ እስረኛ አለ የሚል መከራከሪያ ስታቀርቡ ይሰማል። ገዢው ፓርቲ ደግሞ የለም ብሏል። በዚህ ክርክር ላይ ለመሆኑ ማንን ነው የህሊና ና የፖለቲካ እስረኛ የምትሉት? በእናንተ በኩል በመጀመሪያ የፖለቲካ እስረኛ አለ የለም የሚል ክርክር ውስጥ እኛ አልገባ ነው። እንዲያውም እንደ መተማመኛ እርምጃ ወይም ኮንፊደንስ ቢልዲንግ ሜጀርስ ብለን መንግስት በቅድመ ድርድር ሂደቱ ከጠየቅናቸው እርምጃዎች አንዱ እስረኞችን ይህልና የፖለቲካ እስረኞችን መፍታት ነው። ኖራቸው የታወቀ ሆኖ እንዳሉ ቆጥረን መንግስትን ስንጠይቅ እስረኞች አሉ። እንዴት እነ ጌታቸው መኮንን እኮ ከሁለት አመት ከስምንት ወር በኋላ ነጻ ተብለው ነው የወጡ። የፓርቲ አባል የነበሩ የታሰሩ ማለት እነ ጌታቸው ሽፋራው ጋዜጠኞቹ እኔም ራሴ እኮ ከሁለት አመት እስር በኋላ ነጻ የወጣሁ የፓርቲ አባል ስለሆንኩ ነው የታሰርኩ። ሌላ ምንም ይሄ ነው ተብሎ የመጣብኝ ወንጀልም ምንም የለም። ስለዚህ እነዚህ የሉ ብሏል የሚባለው ነገር ድርድሩ አለመኖሩን የሚያሳይ ነው እንጂ ሰዎችም የመደራደር አቅም ቢኖራቸው ኖረው ይህን የለም የሚለውን ሊዘሉት አይችሉም። የሕሊና እስረኞች የሉም አለ መንግስት፣ ፓርቲዎች ደግሞ አለ እንዳሉ በዚህ ላይ እንደቆመ ነው ያለኝ መረጃ። የሉም የሚለውን የተቀበሉ ፓርቲዎች ያሉ አይመስለኝም። ምክንያቱም ምናልባት በዓለም አንደኛ ወይ ሁለተኛ ወይ ሶስተኛ ከዚህ ከአንድ እስከ ሶስት ባለው ደረጃ የምትይዝ ይመስለኛል ኢትዮጵያ በፖለቲካ እስረኞች ብዛትም በውሸት በፈጠራ ክስ የፓርቲ አባላትን በማሰርም ደረጃ የምትይዝ ነው የሚመስለኝ። እሺ፣ ሁለታችሁንም በጣም አመሰግናለሁ። እግዚአብሔር ስጥልኝ። በጣም አመሰግናለሁ።